የኢፌድሪ ጠቅላይ አቃቤ ህግ ወይዘሮ አዳነች አበቤ በወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ቆይታ ለማድረግ ስለፈቀዱ በእጅጉ አመሰግናለሁ። በድምፃዊ ሀጫሉ ሁንዴሳ ግድያና ከግድያው በኋላ ከተፈጠረው ክስተት ጋር በተያያዘ በቁጥጥር ስር ያሉ ሰዎች የምርመራ ሂደት በአሁኑ ሰዓት በምን ደረጃ ላይ ደርሰዋል ከሚለው እንጀምር። ከተወዳጁ እና ታዋቂው አርቲስት ሀጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል። ተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጽመበት የተባለውንም መሳሪያ በእጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል፣ ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ አስራ ስምንት ሰው በቁጥጥር ስር አውለን ምርመራችን ቀጥላል። የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በህገ መንግስቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው? በማንኛውም ሀገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት። አቃቤ ህግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ህግ አላት ማለት ነው። የህግ አካሄድ ስነስርዓት ህጎችም አሏት። ጥያቄው መሆን ያለበት ከዚህ የስነስርዓት ህግና የወንጀል ህግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው እየሰሩ ያሉት፣ ወይስ ሌሎች ናቸው ነው። ይህን መነሻ በማድረግ እየሰራ ያለ ነው ስራው። በህግ ኃላፊነት የተሰጠን ዓቃቤ ሕግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን እየሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይችላል ይሆናል እንጂ በቀጥታ ስራ ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ሕግ እና የወንጀል ስነስርዓት ሕግ መሰረት ነው። ስለዚህ ሕግና ሕግን ተከትለን እየሰራን ያለ ነው። አቶ ጀዋር መሐመድ፣ አቶ በቀለ ገርባ እና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የእነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያቸው እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጋቸውን ስህተቶች ፈጽመዋል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናሉ ወይ በትክክል? እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፍንጅ የያዝናቸው መረጃዎች እና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎች እና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎች እና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች አስረጃዎች ወይም ደግሞ ምስክሮች ጭምር ይይዘናል እንግዲህ ቀጥታ ሀጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም ምርመራ እያደረግን ያለ ነው ወደዛ የሚያመራ ነገር ካለ አናውቅም ገና ምርመራውን እያካሄድ ነው ነው ያለ ነው እንደነገርኩ ነገር ግን የሀጫሉን መሞት ተከትሎ ብዙ ሰዎች ላይ ጉዳት የህይወት ጉዳት ደርሷል እንዲሁም ሀዘን ከመግለጥ ባለፈ ንብረቶች ወድመዋል። በነኚህ ግድያዎችና የንብረት ውድመት ውስጥ በአንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ማስረጃ ሰብስበናል። ክብርት ወይዘሮ አዳነች በቅርቡ ድምፃዊ ሀጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ? ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ። በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝነው በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት ለፖሊስ ባስመዘገበው ቃል መሰረት እምነት ክህደት ቃል መሰረት ብዬ ገልጫዋለሁ። ሁለተኛ የእሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከስሰው በዛ ደረጃ የምትፈርጀው አለ፣ ተባባሪ ብለህ የምትፈርጀው አለ። በመረጃ መሰረት በዛ ደረጃ ለይተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻ ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው እኛ ግን በዛ ደረጃ ሊያስጠረጥርና ሊያስፈርድ የሚችልም መረጃና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው። በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሀሰት ማስረጃዎች እየወጡ ናቸው። መረጃዎች እየተነገሩ ናቸው። መላምቶች እየተነገሩ ናቸው። እነኚህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሀሰት የሆኑ ማህበረሰባችንን እርስ በርስ የማጣላት፣ የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንፃር ግድ ይለናል። በእርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት የሚጥል ይጥልብናል። አካሄዳችን ምን ያህል ግልጽ እንደሆነ በመረጃ ላይ የተመሰረተ እንደሆነ ህዝቡ የማወቅም መብት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረግንም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየርን፣ ሌሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻልነው። መግለጫውን በምንሰጥበት ወቅት አይ ትንክ ስምንተኛው ቀኑ ይመስለኛል በዛም ሰዓት እነኚህ የጠቀስናቸው ወገኖች ተልኮ ሰጥተዋል የተባለው የእኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮ እንደተቀበለ ያስረዳል። ከማን እንደተቀበለ ያስረዳል ለምን ይህንን እንደፈጸመ ያስረዳል። ስለዚህ ይህንን ይዘን ነው የፍርድ ቤት ምኮ የምንቀርበው። ኢትዮጵያን ያስተቻዋት ከነበሩ ፍትህ ነክንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አሰጣጥ ሂደቱ ለሕዝብ ግልጽ በሆነ ችሎት እንዲታይ አለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱ እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ። መልካም ፍትህን ቶሎ ካለማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምፃዊ ሀጫሉ ሁንዴሳ ስልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ፣ የግድያ ማስፈራሪያ ማለት ነው። ባለቤት አለው፣ የግድያ ማስፈራሪያ ቀጥታ ራሱን ገልጾ፣ እኔ የኦነግ ሸኔ ተዋጊ ነኝ ብሎ እራሱን ገልጾ ተደጋጋሚ ምልልሶች ተደርገው በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምፅም በቴክስት ሜሴጅም ቴክኖሎጂ ነው። መቼ እንደተላከ፣ ማን እንደላከው፣ ከየት እንደተላከ፣ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በሕይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም አልሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ መሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ይሉ ይናገር ነበረ። ሁለተኛ ከህወሓት ጋር ከህወሓት ሰዎች ጋራ የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበረ። ዋናው ተኩሼ ነው እኔ ነኝ የገደልኩት ብሎ በመሳሪያም በምንም። በወቅቱ ደግሞ አብራ ከአጫሉ ጋር የነበረችውም ሴት በመልክ ያ ሰው መሆኑን ምስክርነት ቃሏን ሰጥታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በአጫሉ ስልክ ላይም ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት እወዳለሁ። ቶሎ ከመስጠት አንጻር እውነት ነው። ፍትህ በፍጥነት መሰጠት አለበት፣ መጓተት የለበትም። የሚያጓትቱ ብዙ ነገሮች ያሉ ሀገራችን ላይ መሻሻል ያለባቸው እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤትም እንደዛ ያምናል። እሱን መሰረት ያደረገ ስራ እየሰራን ነው። ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ዋና ትልልቅ በሀገራችን ተፈጸሙ የሚባሉ ወንጀሎች የየራሳቸው ምክንያት አላቸው። የሰኔ አስራ ስድስቱ ቀድሞ ብሔራዊ መረጃና ደህንነት ኃላፊው ጌታቸው አሰፋ መቅረብ አለባቸው ተይዘው ብለው ፍርድ ቤት በማዘዝ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ሕግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ አምስት በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። ድረ መንገድ ግልጽ ርግብዬ ነው። ሰኔ አስራ አምስትም ቢሆን የመጀመሪያው የነ ጀነራል ሰአረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን የምንክደ ቃሉን ለመስጠት ረዥም ጊዜ ነው የፈጀው። ራሱን አያውቅም ነበረ። ሆስፒታል ነው የቆየው። እስከዚያ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ እንደዚህ አይነት ነገሮች ይቻሉ አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታው እና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀር ስላልሆኑ በእነዚህ ምክንያት ሊዘገይ የቻለበት ሁኔታ አለ። ባለፈው ሁለት ሶስት ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻል የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል እዛ ላይ የነዲና ሰአረ ላይ። ስለዚህ እስር ቤቱ ብይን ሰጥቶ ወደ ተከላካይ ይኬዳል። የሚሰጠው ብይን ምንድን ነው የሚለውን የምንሰማው ነው የሚሆነው በአሁኑ ላይ። ግን በአሁኑ በዚህ በሶስተኛ ሰኔ ላይ በሃጫሉ ጉዳይ ማለት ነው እ በጣም ፈጥነን እየሄድን ነው ነው እያልን ያለ ነው። እንደዚህ አይነት በጨለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋራ ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ጉዳዩ ብዙ ጥልቀት ያስኬደን ካልሆነ በስተቀረ የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእናቶ ጅዋርም እንደዛው ብዙ መረጃዎቻችንን ሰብስበናል። በእናቶ ስክንድርም የሰው ምስክርም በሰነድም መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ በተፈጸሙ ወንጀሎች ውድድ አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ሕግ፣ ከፖሊስ፣ ከኦሮሚያም ጨምረን ልከናል። የማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክስ የምንገባ ነው የሚሆነው። በኦሮሚያ ክልል የተለያዩ ስፍራዎች ግጭቶችና ጥቃቶች ነበሩ። ወደ መቶ ሀምሳ ሰዎች እንደሞቱ ግምቱ ለጊዜው ያልተገለጸ የግለሰቦችና የሀገር ንብረትም እንደወደመ ተነግረዋል። ይሄ ጥፋት የተባባሰው የህግ አስከባሪ አካላት ቸልተኝነት ስለታከለበት ነው። በተለያዩ ዓለም አቀፍ ተቋማት ሲሰጡ የነበሩ ግጭትንና ጥፋትን አመላካች ትንባያዎችንም ትኩረት ባለመስጠት ነው የሚለው ሀሳቦች ይነሳሉ። ቀደም ብለው በግልጽ የሚታይ ጥፋት የፈጸሙ ሰዎችንም ኃይለ ማለት ህግ አስከባሪው አካል ማመንታቱ በቀጣይ ለመጡ አጥፊዎችና ጥፋቶች የልብ ልብ ሰጥተዋል የሚሉ ሀሳቦችም ይደመጣሉ። ሶ ያለው አቋም ምንድን ነው? አቋም ሳይሆን ማስረጃና መረጃዎቻችን የሚያሳዩን በአሁኑ ጉዳይ ላይ ችላ ያሉ የመንግስት ኃላፊዎች አሉ። ፖሊስ እና አስተዳዳሪዎች፣ የአካባቢ አስተዳዳሪዎች ማለት ነው እርስ ብለዋል። እነሱም ጭምር ክሳችን እና ምርመራችን እነሱ ላይም ጭምር ነው። መከላከል የሚቻልበት ሁኔታ እንዳለ አንዳንድ ማሳያዎች አሉ። ከአቅም በላይ ሆኖ ደግሞ ህዝቡን ከባሰ ጥፋት ለመከላከል ብሎ የተወሰዱ እርምጃዎች አሉ። እነኚህ ተመጣጣኝነታቸውን ከህግ አንጻር እየመዘንን መጠያየቅ ያለባቸውን እንጠይቃለን ማለት ነው። በእንደዚህ አይነት ሂደት ነው የሄድነው። ከዚህ በፊት ያለውን ሁኔታ በምናነሳበት ሰዓት ብዙ አስተዋጽኦ ያደረጉ ነገሮች እንዳሉ እናውቃለን። ኢትዮጵያ በለውጥ ሂደት ናት። ለውጡ ደግሞ በሪፎርም ነው። ለውጡ ብዙ ተግዳሮች ገጥሞታል። ለውጡ የወጣበትን ሁኔታ እናውቃለን። በሌላ በኩል ደግሞ ለውጡ በዚህ መንገድ መሄድ የለበትም የሚል ፖለቲካዊ የሆነ ትልቅ ተግዳሮት አለ። መዋቅሩ በዚህ ቅኝት ውስጥ የሚታይ ነው። በሪፎርም ነው እየተቀየረ ያለው ሀገር በተለያየ ደረጃ ላይ ኃላፊነት ያለባቸው አካላት ዳተኝነትም ይታይ እንደነበረ የሚያሳዩ ማስረጃዎች አሉ። በሌላ በኩል ደግሞ ሀገራችን ውስጥ የዲሞክራሲ ጥማት ረዥም ዘመን የቆየ ነው። ስለዚህ እስኪ እኛም ዲሞክራሲን እንለማመደው አንዳንድ ነገሮችን አይተን እንዳላየን በማለት በመመካከር፣ በመነጋገር፣ በመወያየት፣ በማስረዳት ወደ ዲሞክራሲ ምህዳር ስፋት እየተሸረጋገርን መሄድ መቻል አለብን እንደሚል እንደምታውቁት፣ ብዙ ፖለቲከኞች በፖለቲካ ምክንያት የታሰሩ ብዙ እስረኞች ከእስር ቤት ወጥተዋል። ከውጭ ገብተዋል። በትጥቅ ይታገሉ ወይም ደግሞ ታጣቂ የፖለቲካ ድርጅቶች ምርት ጥቃቸውን ፈተው እንዲገቡ ለማድረግ የተደረገ ብዙ ጥረት አለ። ጋዜጠኞች፣ ሚዲያዎች ላይ የተሰጡት ማስረጃዎች ተቀርተው ለአገራችን አንድ ላይ እንስራ የሚለው የኢትዮጵያ አንድ ትልቅ የታሪክ ገጽታ አካል ነው። ምንም አስተዋጽኦ አላደረገም አይደለም፣ አስተዋጽኦ አድርጓል። ነገር ግን ይህንን በመልካምነቱ ያልተጠቀመበት ብዙ አካል አለ። ይህንን በምልበት ሰዓት ከሕግ በላይ የመሆን ፍላጎቶች በዚህ ውስጥ ይታዩ ነበረ። መብት ገደብ እንዳለው ያለመረዳት፣ የሕግ አስከባሪውም አካል ደግሞ ቅድም ባልኩ ፖለቲካ ውሳኔዎች በመገዛት አንዳንድ ሁኔታዎችን መቻል ማለት ቶሎ ብሎ ወደ ሕግ የበላይነት ሰውን ቁጥጥር ስር ወደ ማዋሌ፣ ያለመሄድ፣ ቶለሬት የማድረግ እንደዚህ አይነት ሁኔታዎች ከፍ እያሉ አሁን ላለፍንባቸው ችግሮች እና ተግዳሮቶች የራሳቸውን አሉታዊ አስተዋጽኦ አድርገው ተደማምረው ነው አንድ ላይ ያሉት። እና ለዚህ ነው በአሁኑ ሰዓት ከህግ ማስከበር ውጪ ምንም አማራጭ የለንም። በደንብ ህግ ማስከበር አለብን። ህግና ህግን በጠበቀ መንገድ ሰዎች መብታቸውን ነጻነታቸውን በስራ ላይ ማዋል አለባቸው እንጂ ገደቦችን በመጣስ የሚካሄድ ከሆነ ከህግ በላይ የመሆን ሁኔታ እየመጣ ስለሆነ ይሄ ትክክል አይደለም በሚል እየሰራን ነው። አሁንም በማህበራዊ መገናኛዎች ላይ የሚቀርቡ የጥቃት ጥሪዎች አሉ። ስለዚህ እንደዚህ ችግር በነበረባቸው ቦታዎች ደግሞ ላለመፈጠሩ ምን ዋስትና አለ? ምን ያክልስ ከቀደመው ጥፋት ተምሮ ዝግጅት እየተደረገ ነው በህግ አስከባሪው በኩል የሚሉ ጥያቄዎችም አሉ። እንግዲህ እንደነገርኩ ምንም ምርጫ የለን። ህዝባችንንም ሀገራችንንም ለመታደግ ጥርሳችንን ነክሰን ህግ ማስከበር መቻል አለብን። አጥቂዎች መጠየቅ አለባቸው። ጥፋተኛ ያልሆኑ ሰዎች በሰላም ህይወታቸውን መምራት መቻል አለባቸው። ይህንን ለማድረግ ብዙ ርብርብ እየተደረገ ነው ያለው። አንዱ ኃላፊነቱን የማይወጣ የመንግስት አካል ካለ ተጠያቂ ማድረግ ነው። ሁለተኛው ጥፋተኞችን በጊዜ ወደ ህግ ማቅረብ ነው። እዛ ላይ ምንም አለመደራደር ነው። በጠፉት ልክ እንዲጠየቁ ማድረግ። ሶስተኛው ማህበረሰባችን አጠቃላይ የሚቀርቡለትን እርሰበርስ እንዲጠራጠር የሚያደርግ እርሰበርስ እንዲጋጭ የሚያደርግ አብሮነቱን የሚያቀርብ ለዘመናት የገነባቸውን እሴቶች ማንነቱን ጥያቄ ውስጥ እንዲያስገባና ችግር ሲመጣ ፊት ለፊት እየተጋፈጠ እሱ እየሞተ እንደዚህ አይነት ጥሪ የሚያደርጉለት አካላት ደግሞ በሰላም እየኖሩ የሚውሉበት አካሄድ ፈጽሞ ፍሰት መሆኑ ማህበረሰባችን መረዳት ለዚህ ምቹ ሁኔታ እንዳይፈጠር የራሱን አስተዋጽኦ ማድረግ አለበት። ራሱ መጠበቅ አለበት። ያሉት የወንጀል ወይም ደግሞ የጥፋት ምልክቶች በሚኖሩበት ሰዓት ለሕግ አስከባሪው አካል መጠቆም መቻል አለበት። የሕግ አስከባሪውን አካል መተባበር መረጃ በመስጠት ቆማ በመስጠት እንደዚህ ከሄደበት እና ራሱም ደግሞ ከግጭት ራሱን የማራቅ በሀሰት ወሬዎች በአሉባልታዎች ወደ ጥርጣሬ ያለ መግባት ትልቅ አስተዋጽኦ ስላለው እነኝህ ሶስት ነገሮች አጠናቅረን ከሰራ ደግሞ ምንፈራለን ምንም አይገጥመንም፣ የሚል ዋስትና መስጠትም ባይሆን እንደው ሊደገም እንኳን ቢፈለግ በቁጥጥር ስር ማዋልና ባሰ ከዚህ እንደዚህ አይነት ጥፋት እንዳይደርስ ማድረግ የሚቻልበት ደረጃ ላይ እንዳለን አምናለሁ። በሰሞነኛ ክስተቶች ውስጥ ተሳትፎ አላቸው በተባሉ የመገናኛ ብዙኃን ላይ ምርመራ ተጀምረዋል። አንዳንድ ጋዜጠኞችም በቁጥጥር ስር እንደዋሉ እየተሰማ ነው። የኢንተርኔት አገልግሎትም ተቋርጧል። እስከዛሬ ድረስ እነዚህ ሕግን በማስከበር መርህ የተወሰዱ እርምጃዎች የመናገር ነፃነትን በመሰሉ መብቶች ላይ ጥላ እንዳያጠሉ ስጋት አለ። ሁለቱ መርሆች ሳይጋጩ ይቀጥሉ ዘንድ ምን እየተደረገ ነው? ልክ ነህ። ሁለቱ መርሆች ሳይጋጩ እንዲመሩና ስራ ላይ እንዲውሉ ቢደረግ ኖሮ አብዛኛውን እየገጠመን ያለው ተግዳሮት እጅጉን በቀነሰ ነበረ። ዜጎች እርስ በርሳቸው እንዲጠራጠሩ አንዱ በሌላው ላይ እንዲነሳ ጥፋት እንዲያጠፋበት ወይም ደግሞ እንዲገለው የተለያዩ እርምጃ ሌላው አንዱ ላይ እንዲወስድ የማድረግ ጥሪን የማስተላለፍ መብት መቼም የለም። ሁሉም መብት ድንበር አለው። በድንበር ውስጥ ነው መጫወት የሚያስፈልገው ከዛ በሚወጣበት ሰዓት የሕግ የበላይነት በቦታው ላይ መጥቶ ሊያስተካክለው ይሄ ከድንበሩ የወጣውን ጫፍ ወደ ድንበሩ ውስጥ ወደ ጨዋታው ሜዳ ሊመልሰው ይገባልና ይህንን የማድረግ ስራ ነው እየተሰራ ያለው። በሌላ በኩል ደግሞ መብታቸውን አውቀው መረጃ ለሕዝብ ከማድረስ አንጻር እየሰሩ ያሉትን ደግሞ እንዳየኸው እንደዛ አይነት እርምጃ አልተወሰደም። ሶሻል ሚዲያን በተመለከተ ትልቅ ኢትዮጵያ አንዱ ትልቅ ተግዳሮ ሶሻል ሚዲያ እንደሆነ ነው የማየው በግሌ የሚመጡ የሚላኩ የሚነገሩ ቃላቶች፣ የሚላኩ ማስረጃዎች፣ መረጃዎች የሚለቀቁት ምንም ምንጫቸው የት ነው ተብሎ ለማረጋገጥ በማይቻልበት ሁኔታ ጸያፍ ቃላቶች በብሔር ላይ በዜጎች ላይ እንደዚህ አይነት ነገሮች አንዱን ብሔር የወከለ መስሎ ሌላውን ብሔር የመሳደም የማንቋሸሽ ሁኔታ አለ። ውጤቱ ደግሞ ሄዶ ብሔርና ብሔርን የማጋጨት ሁኔታ ነው እያስከተለ ያለው ውጪ ሀገር በተለያዩ ሀገራት ላይ የተደረገ ወይም ደግሞ ከዘመናት በፊት የተደረገም ዛሬ እንደተደረገ በዚህ ውስጥ እንደዚህ እንደዚህ አይነት ነገሮች እናንተም የምታውቁት ዜጎችን አብሮነት የሚገዳደሩ ችግሮች የገጠሙን ነው እና ይህንን ለጊዜው አሁን በእንደዚህ አይነት ችግር ውስጥ ወሳኝ ሰዓት ውስጥ ባለንበት ሰዓት ያዝ አድርገ ነው ሁሉንም ነገር በቁጥጥር ስር በመዋል እና ከመስመር የሚወጣውንም ወዲያው የህግ በላይነት ማስከበር በሚቻልበት ደረጃ ላይ እያየን እየተለቀቀ ይሄዳል። ነገር ግን ለጊዜው በጣም አስፈላጊ ነበረ የሚል እምነት አለኝ እንጂ በቋሚነት አይዘጋም ተቋሙ። ኢትዮጵያ ውስጥ ሊያየው የሚፈልገውን የህግ የበላይነት እውን ለማድረግ በቀጣይ ግዛያት የሚወስዳቸው እርምጃዎች ካሉ ቢያጋሩን፣ እንዲሁም ደግሞ በመላ ዓለም የሚኖሩ ኢትዮጵያ ሊጫወቱት የሚችሉት ሚናስ ምንድን ነው ብለው ያስባሉ? ጠቅላይ አቃቢ ህግ የህግ የበላይነትን ለማስከበር ከምን ጊዜውም በላይ አበክሮ ይሰራል። ከምን ጊዜውም በላይ የምልበት ለኢትዮጵያ ይሄ ወሳኝ ይሄ ወሳኝ ጊዜ ነው ይሄ በጣም አስቸጋሪ ጊዜ ይሄ ምዕራፍ በሰላማዊ መንገድ ማለፍ መቻል ለኢትዮጵያ ለሀገራችን፣ ለህዝባችን እጅግ በጣም አስፈላጊ ነው። ከዚህ አንጻር ሌት ተቀን እንሰራለን። የህዝባችንን መብት ከማስከበር አንጻር፣ የዜጎች ሰኪወርድ ወርድ እንዲሆኑ ከማድረግ አንጻር ከሌሎች ህግ አስከባሪ አካላት እና ጸጥታ አካላት ጋራ የምንሰራ መሆኑን ነው ወደፊት ደግሞ ቅድም አንተ መሀል ላይ ስትጠይቅ እንደነበረው ፈጣን ነው ፈጣን ስተቶች ከማስጠጠት አንጻር ከጠቅላይ አቃቤ ህግ የሚፈልገውን ኃላፊነት ለመወጣት ጠንከር ያለና ሰፋ ያለ የሪፎርም ስራዎች ተጀምረው በሂደት ላይ ናቸው። እነኛ ብዙ አስተዋጽኦ ያደርጋሉ የሚል እምነት አለኝ። ይህንን ካልኩ በኋላ አጠቃላይ ህዝባችን በውጪ ይሁን በሀገር ውስጥ ያለው ህዝባችን በጣም በአሁኑ ሰዓት በሚሰማው ነገር ጥንቃቄ ማድረግ አለበት። መረጃ በትክክለኛ ሚዛን ማየት መቻል አለበት። ምንጩም ማወቅ አለበት። ለምን ብሎ መጠየቅ መቻል አለበት። በደፈናው እርሰበርሳችን በርሳችን ኪው አንድ ያለችንን ሀገር ወደ ሀገር ምን ብዙ ከበለጸጉት ጋራ ራሳችንን ወደፊት ማስተካከል እንችላለን ብለን ረጅም ራዕይ አይተን ይዘን ያለ ነው ግን ከወዲሁ ተሰነካክለን እንድንወድቅና ጉዳዩ እርሰ በርሳችን ሆነው ነገር ግን ሌሎች የኢትዮጵያን መንኮታኮት እና ወደኋላ መመለስ ለሚመኙ አካላት ክፍተት መስጠት በፍጹም በፍጹም አይገባም። ጥንቃቄ ማድረግ ይገባል። መቻቻል አለብን። መደማመጥ አለብን። በዚህ መንገድ ከሄድን እንሻገረዋለን። የማንሻገረው ምንም ነገር የለም። ዋናው የውስጣዊ ጥንካሬያችን ነው። ዋናው መደማመጣችን ነው። ዋናው መተሳሰባችን ነው። ይህንን ለማድረግ ደግሞ ከሀሰተኛ መረጃዎችና ለተለያዩ ፖለቲካ ጥቅም ብለው ሕዝቡን ወደ አልተፈለገ መንገድ የሚገፉትን አካላት ለይቶ እንዲ ማለት ተገቢ ይሆናል ማለት ነው። የኢፌዴሪ ጠቅላይ አቃቢ ሕግ ክብርት ወይዘሮ አዳነች አበቤ በወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ላደረጉት ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። ሰላም።